የባለ ብዙ ቀለም ሐሳቦች መናኸሪያ፣ ረጅም የአብሮነት ጎዳና ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ በዛሬ ምሽት ስርጭታችን ከሚደመጡት ጉዳዮች መካከል አላሁ አክበር ዛሬ የኢዳል ፈጥር በዓል በመላለም ተከብረዋል። ኢትዮጵያ ውስጥ የነበረውን አከባበር የሚያስቀኝ ዘገባ ይኖርናል። በም ወደ 59 ፋይናንሱ ኤሪያ ውስጥ እየገቡ ያሉ ድርጅቶች ተወዳደዋል። ከዛ ውስጥ እንግዲህ እኛ አሸናፊ ሆነን እንግዲህ የአፍሪካና ሚድልስትን ወክለን ወደሚቀጥለው ኮምፒቲሽን አልፈናል ማለት ነው። አሪፍ ፔይ የተሰኘው ክፍያ አቀላጣፊ አገልግሎት መስራች አቶ ሀብታሙ ታደሰን የዘማ ናቸው። ከፋይናንስ ቴክኖሎጂ ጋር በተያያዘው መሰናዷችን ሙሉ ሀሳባቸው ይሰማል። ሌሎች ጉዳዮችም የተካተቱበትን መሰናዶ ተሰናዳ ሀብታሙ ስዩም እመራለሁ። ኤልያስ አስማረ ደግሞ የድምፅ ቅንብሩን ያከናውናል። ከሁሉ በፊት አጫጭር የዓለም ዜናዎች ይሰማሉ። ስመኝሽ ቆየ አመሰግናለሁ ሀብታሙ። ለመላው የእስልምና ሃይማኖት ተከታዮች እንኳን ለኢድ አልፍጥር በዓል በሰላም አደረሳችሁ። 142ኛው የኢድ አልፈጥር በዓል ዛሬ ኢትዮጵያን ጨምሮ በመላው ዓለም ተከብሯል። በአዲስ አበባ ስታዲየም የተካሄደ የኢድ ሶላት መርሃ ግብር ላይም ሃይማኖታዊ አባቶች መልእክት አስተላልፈዋል። በስነ ስርዓቱ ላይ መልእክት ያስተላለፉት የኢትዮጵያ እስልምና ጉዳዮች ፕሬዝዳንት ተቀዳሚ ሙፍቲ ሃጅ ኢድሪስ የሙስሊሙ ኅብረተሰብ ለተቸገሩ ወገኖች ማገዝ የሃይማኖታዊ አስተምሮ ግዴታ ነው ሲሉ አሳስበዋል። በአምቦ ስታዲየም የተሰበሰበው ህዝበ ሙስሊምም ለፈጣሪ ምስጋና ሲያቀርብ የዋለ ሲሆን በስነ ስርዓቱ ላይ የነበሩ ተሳታፊዎች በዓሉ ሲከበር ያጡና በተለያዩ ችግር ውስጥ ያሉትን በማሰብ መሆን ይገባል ሲሉ አስተያየታቸውን ለአሜሪካ ድምፅ ሰጥተዋል። በኢትዮጵያ ትግራይ ክልል የሰብአዊ ረዴት ተደራሽነትን በሚመለከት የተወሰነ አዎንታዊ ዜና ያለ ቢሆንም ሁኔታው አሁንም ያልተረጋጋና የማያስተማምን መሆኑን በሀገሪቱ ያለው የሰብአዊ ጉዳዮች አስተባባሪ ቢሮ አስታውቆናል ሲሉ የመንግስታቱ ድርጅት ቃል አቀባይ ስቴፋን ዱጃሪሽ ተናገሩ። በክልሉ እጅግ በከፋ ችግር ላይ ላሉ ገጠራማ አካባቢዎች ሰብአዊ እርዳታ ለማቅረብ እየተደረገ ያለውን ጥረት ከቅርብ ቀናት ወዲህ በወታደራዊ ኃይሎች በሚፈጸሙ ከላዎች ምክንያት የእርዳታ ተደራሽነት በከባድ ሁኔታ እየተደናቀፈ ነው ሲሉ ዱጃሪክ አክለዋል። በሰሜን ምዕራብ፣ በማዕከላዊ፣ በምስራቃዊ በደቡብ ምስራቃዊና ደቡባዊ ዞኖች ግጭቱ መቀጠሉን ሪፖርት ደርሶናል ሲሉም ተናግረዋል። አጣዳፊ የመጠለያና ምግብ ያልሆነ እርዳታ ከሚያስፈልገው ሶስት ሚሊየን ሕዝብ ውስጥ ሚያዝያ ሶስት ቀን እርዳታ የደረሳቸው ሶስት መቶ አርባ ሰባት ሺህ ሰዎች መሆናቸው ተገልጾልናል ያሉት የመንግስታቱ ድርጅት ቃል አቀባይ የዝናብ ወቅት ከመጀመሩ በፊት ከቀያቸው ለተፈናቀሉ ሰዎች ክብራቸው በሚጠበቅበት መንገድ የሚጠለሉበት ስፍራ ማዘጋጀት ወሳኝ መሆኑንም አሳስበናል። بلوال ህንድ ውስጥ በኮቪድ-19 ምክንያት የሚሞቱት ሰዎች ቁጥር መጨመሩን ቀጥሏል። ዛሬም እንደ ትላንቱ ከ400 በላይ ሰዎች ለህልፈት የተዳረጉ ሲሆን ባለፈው 24 ሰዓት ጊዜ ብቻ 262730 ሰዎች በቫይረሱ መያዛቸውን የሀገሪቱ የጤና ሚኒስቴር አስታውቋል። የቫይረሱ በከፍተኛ ፍጥነት መዛመት ግዙፍ ሰብዓዊ ቀውስ የፈጠረ ሲሆን ሆስፒታሎች ሞልተዋል። ከባድ የኦክሲጅን እጥረቱም እንደቀጠለ ነው። በሌላ በኩል በጃፓን በዓለም አቀፉ ወረርሽኝ ምክንያት ተዘግይቶ የታቀደው የቶኪዮ ኦሎምፒክስ ሌላ ችግር መጥቶበታል። አርባ የሀገሪቱ ከተሞች ከዋና ዝግጅት አስቀድሞ በሚካሄዱ መሰናዶዎች የሚሳተፉ አትሌቶችን ሊያስተናግዱ ተይዞ የነበረውን መርሃ ግብር መሰረዛቸውን የጃፓኑ ኒኬ ጋዜጣ ዘግቧል። የዩናይትድ ስቴትስ የሩጫና ዝላይ ስፖርት አትሌቶች ቡድን ጃፓን፣ ቺባ ከተማ ውስጥ ሊያደርግ የነበረውን ልምምድም መሰረዙ ታውቋል። የእስራኤል ወታደራዊ አዛዦች ጋዛን ለመውረር እቅድ አቅደዋል። ዛሬ ለዋና አዛዦቹ የውጊያ እቅዳቸውንም ያቀርባሉ ተብሏል። የእስራኤል የመከላከያ ኃይሎች ቃል አቀባይ ሂዳይ ዚል ቢርማን ለሀገር ውስጥ የዜና ማሰራጫዎች በሰጡት ቃል የምድር ጦር ሰራዊታችን ጋዛ ገብቶ ለማጥቃት የሚያስችል ዝግጅት እየተደረገ ነው ሲሉ አረጋግጠዋል። የእስራኤል መከላከያ ኃይሎች ከሌሎች እግረኛና ታንከኛ ብርጌዶች ወታደሮችን ወደ ጋዛ ድንበር ወስዶ አስፍሯል። ታንኮችና ብረት የተሰበስ ተሽከርካሪዎችም ድንበሩ ላይ አከማችቷል። ታጣቂ እስላማዊ ቡድን ሐማስ የሚቆጣጠረውን አካባቢ ለመውረር የእስራኤል መንግስት መፍቀድ ይኖርበታል። የጦር ሰራዊቱ ፍቃዱ ከተሰጠው ከሰባት ዓመት በፊት አካባቢውን ወርሮ ከጠቃ ወዲህ ግዛቱን ሲወር የመጀመሪያው ጊዜ ይሆናል። የእስራኤል የጦር ኃይልና የፍልስጤም የሐማስ ተዋጊዎች ትላንት ረቡ ሌሊቱን ከባድ የሮኬት ተኩስ ልውውጥ አድርገዋል። የእስራኤል ባለስልጣናት እንዳሉት በተለያዩ የሀገሪቱ ከተሞች ረብሻ ገርሽቶ አራት መቶ ሰዎችም ታስረዋል። ዛሬ በጋዛ ዋናው የሐማስ ተዋጊዎች አዛዥ በእስራኤል የአየር ጥቃት መገደሉን ተከትሎ የቡድኑ ተዋጊዎች እስራኤል ላይ በተከታታይ ሮኬቶች ተኩሰዋል። በሁለቱ ወገኖች የተኩስ ልውውጥ ጋዛ ውስጥ የተገደሉት ሰዎች ቁጥር እስከ ዛሬ ሐሙስ ማለዳ 83 መድረሱን የፍልስጤም የጤና ሚኒስትር ገልጿል። 17ቱ ሕፃናት መሆናቸውንም አክሏል። ጋዛ ውስጥ ያሉ የበጎ አድራጎት ድርጅቶች እንደተናገሩት አንዳንዶቹ ሰዎች የተገደሉት ሐማስ ወደ እስራኤል የተኮሳቸው ግን ኢላማው ጋር ሳይደርሱ በወደቁ ሮኬቶች ተመተው መሆኑን ገልጸዋል። አድማጮች ለሰዓቱ ያስኳቸው ዜናዎች ይህን ይመስላሉ። አዘጋጆች ያቀረብኩላችሁ ስመኝሽ የቆየ ነኝ። ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ። ጋቢና ቪኦኤ ወጣቶች ላይ የሚያተኩር የአሜሪካ ድምፅ ልዩ መርሃ ግብር ነው። ማናቸውም ማስተያየቶችም ሆነ ጥቆማዎች ቢኖሯችሁ በማኅበራዊ ገጾቻችን በኩል አድርሱን። ቪኦኤ አማሪክ መገኛችን ነው። ወደ ቀዳሚው ዘገባ እንሻገር። ዛሬ በመላ ዓለም ላይ የሚኖሩ የእስልምና እምነት ተከታዮች የኢድ አልፈጥርን በዓል ሲያከብሩ ውለዋል። ኢትዮጵያ ውስጥ ከነበረው አከባበር መካከል የአዲስ አበባውን ድባብ ፀሐይ ዳምጠው በመቀጠል ታሰማናለች። ዛሬ ከጠዋቱ 12 ሰዓት ጀምሮ በሚሊዮኖች የሚቆጠሩ የእስልምና እምነት ተከታዮች በአዲስ አበባ ስታዲየም የተለያዩ ሃይማኖታዊ ኩነቶች ሲከውኑ ቆይተው በኢርሶላት መርሃ ግብሩን አጠናቅቋል። በመርሃ ግብሩ ላይ ተቀዳሚ ሙፍቲ ሀጂ ኡመር እድሪስ እንኳን ለ1442ኛው ዓመት ሂጅራ የኢድ አልፈጥር በዓል አደረሳችሁ አደረሰን ብለዋል። የረመዳን ወር በሙስሊሙ ማህበረሰብ ዘንድ የሰላም፣ የፍቅር፣ የመተሳሰብና የአብሮነት ወር ነው ያሉት የኢትዮጵያ እስልምና ጉዳዮች ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሀጂ እድሪስ ዛሬም የሚከናወኑ 13 አስፈላጊ ሃይማኖታዊ ተግባራት አሉ ስሉ ገልጸዋል። እኔ ሃይማኖታዊ ተግባራቶች ናቸው። ከአስራ ሶስቱ ተወዳጅ ተፈላጊ ጉዳዮች አንደኛው ደስታ ነው። በዛሬ ቀን ማንኛውም ሰው ደስታ ሊገልጽ ቤተሰቡን ሊያስደስት፣ ጎረቤቱን ሊያስደስት ተገቢ ነው። ሌላው ሶደቃ ማበርከት አስፈላጊ ነው። ሶደቀተል ፊጥር መስጠት ድሆችን ተዛሬ ቀን ክጀላል ልመና ማብቃቃት አስፈላጊ ነው። የቆንፍች ሶደቃ ያላወጣን እንዴው ቆሙ በይና ሰማይ ወልአርድን ጠለጠላል ተብሏል። ወዲ አላህ መቃረቢያው ሶደቀት ጥሩ ነው። ተቀዳሚው ሙፍቲ ሀጂ እድሪስ አክለው በመዋደድ፣ በመተሳሰብ፣ በአንድነት ከቆምን ጠላት ህዝቡን ለመነጣጠል ቀዳዳ ያጣልና፣ አንድነታችሁን አጠናክሩ፣ ሰላም ወዳድ ህዝብ መሆናችሁን በተግባር አሳዩ ስሉ ተደምጧል። የአዲስ አበባ ከተማ ምክትል ከንቲባ ወይዘሮ አዳነች አቤቤ በበኩላቸው የእንኳን አደረሳችሁ መልእክት አስተላልፈው በቅዱስ የረመዳን ጾም ወቅት የተከናወኑ መልካም ተግባራት ተጠናክሮ እንዲቀጥሉ ጠይቀዋል። የአብሮነት እሴቶቻችንና የውስጥ አንድነታችንን በማጠናከር ከሁሉም አቅጣጫ የምደረግብንን ጫና መከላከል አለብን፣ ሲሉም አክለዋል። ሀገራችን ካለችበት ወቅታዊ ሁኔታ አንጻር ሙስሊሙ ማህበረሰብ አርአያነት ያለው ተግባር በመፈጸም ያሳለፈው ወር ነው። ይህ በአንድ ወቅት ላይ የረመዳን ወርን ብቻ ጠብቀን የምናደርገው ሳይሆን ጊዜ ተጠጠል ያለበት መልካምነት ነው። የዘንድሮው የረመዳን ወር በተለይም በመዲናችን አዲስ አበባ ከሌሎች ሃይማኖት ተከታዮች ጋር በመሆን በጋራ በማፍጠር አንድነትን በማሳየት የአብሮነት ሴቶቻችን ላይ እያንጃበበ የመጣውን አቧራ ለማራገፍ ትልቅ አስተዋጽኦ አበርክቷል። ሀገራችንን ለማፈራረስ ሌት ተቀን የሚታትሩ ኃይሎች በብሔርና በሃይማኖትም ሊነጣጥሉን ትውር ዓላማቸውንም በራሳችን እጅ ለማሳካት የሚያደርጉት ሙከራም ፈጽሞ እንደማይሳካ በታላቁና ክብረ ወሰንን በሰበረው የጎዳና ላይ እፍጠር ፕሮግራም በግልጽ መናገር ተችሏል አቶ መሐመድ አህመድ የበዓሉ ተሳታፊ ነበሩ። ዘንድሮ ያው አልሐምዱላ ሁሉም ነገር የተሟላ ነው እና ያው ከምስኪኑ ወንድሞቻችን ያለን ነገር ተካፍለን በልተናል። አልሐምዱላ በመጪው ደግሞ የበለጠ ነገር ከአላህ እንጠብቃለን። ብቻ ያው በተቻለን አቅም የተወሰኑ ሰዎች ሆነን አካባቢያችን ላይ የተወሰነ ጀማ ሰግደናል። የድን ሰላት ሰግደናል እና በተረፈ ግን ዘንድሮ ግን አልሐምዱላ አላ ደግሞ ለዚያ አበቃን። ያው በጀማ ማክስም ተጠቅመን አልሐምዱላ በላውንም አላ ቀንሶልን ይኸው የኢድ ሰላት በጀማ አስቴዱ መስገድ አላ አበቃን። አምና ኮቪድ-19 በኢትዮጵያ በመከሰቱ የኢድ ሶላት በጀማአ አልተከበረም። ዘንድሮ የኮቪድ-19 ወረርሽኝ ቢኖርም ጥንቃቄ እያደረግን በዓሉን እያከበርን ነው ያሉት ደግሞ አቶ ሰፋ ሬዲ ናቸው። सराम किसाना चुनोान बहुमे अलहमदुल्ला मुस्लिम हम आप የዘንድሮ የኢድ አልፈጥር በዓል ኮቪድ-19 በኢትዮጵያ ከተከሰተ ሁለተኛው ኢድ ሲሆን ባለፈው ዓመት ሁሉም በየአካባቢው ባለበት ነው ያከበረው። ነገር ግን ዘንድሮ በአዲስ አበባ ከተማ የተከበረው የኢድ በዓል በሚሊዮኖች የሚቆጠሩ ሕዝብ ሙስሊሞች ተሳታፊ ሆነዋል። ኮቪድን ለመከላከል የአፍና የአፍንጫ መሸፈኛ አድርጎ የወጡ ቢሆንም ርቀትን መጠበቅና መጨባበጥ ላይ ምንም ጥንቃቄ ስደረግ እንዳልነበረ በስፍራው አስተውያለሁ። የጤና ባለሙያዎችና የሃይማኖት አባቶች ግን ህዝቡ ሁሉንም የጥንቃቄ ዘዴዎች ተግባራዊ በማድረግ ራሱንና ቤተሰቡን ብሎም ማህበረሰቡን ከወረርሽኙ እንዲጠብቅ በተደጋጋሚ ይወተውታሉ። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ ሰሪ አላሁ። አሪፍ ፔ የክፍያ ስርዓትን ለማቀላጠፍ ያለመ በሙከራ ላይ የሚገኝ አገልግሎት ነው። አገልግሎቱ ቪዛ የተሰኘ ተቋም በሚያዘጋጀው የፋይናንስ ቴክኖሎጂ ፈጣሪዎች ውድድር ላይ ኢትዮጵያን ለመወከል እንደተመረጠም ተሰምተዋል። ስለ አገልግሎቱ እንዲሁም ተያዥ ጉዳዮች ላይ ሀሳባቸውን ያጋሩን ዘንድ የድርጅቱን ኃላፊ አቶ ሀብታሙ ታደሰን በስልክ አግኝተናል። እንግዲህ ባጭሩ ደው ለማስረዳት ያል ያው ስኩዌር አፕ የሚባል አፕሊኬሽን አለ። ያው አሜሪካን ሀገር ሞባይል ላይ የሚጫን አፕሊኬሽን አለ። ከዛም ሪደር አለ፣ ልክ የሄድፎን ጃኩ ላይ የሚሰካ ማለት ነው። ያንን በመጠቀም እንዲሁም የአንድን ሰው ኤቲኤም ካርድ ወይም ደቢት ካርድ ወይም ክሬዲት ካርድ በመጠቀም ኤሌክትሮኒክ ትራንዛክሽን እንዲፈጽም የሚያስችል አፕሊኬሽን ነው። ለኢትዮጵያ ማርኬት የሰራ ነው። ይህም አፕሊኬሽናችን እንግዲህ ኢትዮጵያ ውስጥ ያሉትን ወደ አስራ ሰባት አካባቢ ያሉ ባንኮች አሉ። የሁሉንም ካርዶች በመጠቀም አንድ ሰው ግብይት መፈጸም ይችላል። ከቤቱ ቁጭ ብሎ የዩቲሊቲ ቢልስ የውሃ፣ የመብራት የመሳሰለ ትራፊክ ፋይንስ የመሳሰሉትን ነገሮች መክፈል የሚያስችል ወይም አሜሪካ ሀገር ላይ የምናያቸውን አይነት ሰርቪሶች ለኢትዮጵያ ማርኬት ፕሮቫይድ የሚያደርግ የፋይናንሻል ተቋም ነው። በአጠቃላይ የግብይትና መሰል ጉዳዮችን ለማቀላጠፍ የተሰራ መተግበሪያ ነው ማለት ነው። ልክ ነው። በቅርቡ ቪዛ ኤቭሪዌር ኢኒሺቲቭ በተሰኘ የቪዛ ተቋም ባዘጋጀው የሀገር ውስጥ የፋይናንስ ቴክኖሎጂዎች ውድድር ላይ ማሸነፋችሁ ተሰምቷል። ባለድል መሆናችሁ ለቀጣይ ስራዎቻችሁ ምን መልካም ነገር ያመጣል? እሱ እንደገለጹት ቪዛ ኤቭሪዌር ኢኒሼቲቭ የሚባል ኮምፒቲሽን አለ። ሁለት ሺ አስራ አምስት አካባቢ የጀመረ ነው። በዚህም እንግዲህ ከመቶ ሀገራት በላይ እንዲሁም ከሰባት ሺህ ስታርታፖች በላይ በዚህ ስድስት አመት ውስጥ ተሳትፈዋል። ኢትዮጵያ ስትሳተፍ ይህ የመጀመሪያው ነው። ከኢትዮጵያም ወደ ሀምሳ ዘጠኝ ፋይናንሱ ኤሪያ ውስጥ እየገቡ ያሉ ድርጅቶች ተወዳድረዋል። ከዛ ውስጥ እንግዲህ እኛ አሸናፊ ሆነን እንግዲህ የአፍሪካን እና ሚድሊስትን ወክለን ወደሚቀጥለው ኮምፒቲሽን አልፈናል ማለት ነው። ያው ብዙ ጊዜ ኢትዮጵያ ውስጥ የፋይናንሻል ሴክተር ብዙ የተስፋፋ አይደለም። ትንሽ ሰዎች ብቻ የሚጠቀም ነው። ስሞል ሚዲየም ኢንተርፕራይዝ የምንላቸው ኢምፓወርድ አያደረግም ወይም ደግሞ ለስሞል ቢዝነሶች የቆመ አይደለም እና የኛ ዓላማ እነሱን ኤምፓወር ማድረግ የስራ እድል መፍጠር የእነሱ ማርኬት ማስፋት ነው። እና ያው ኢትዮጵያ ውስጥ ኤክስፐርቲዙ የለም እንደሚታወቀው፣ ይሄ ኤክስፔሪየንስ የሆነ ድርጅትም የለም። እና ከቪዛ ጋይን ማሸነፋችን ያው ከፈት እንዲህ ግሎባሊ እንድናስብም አድርጎናል። ከኢትዮጵያ ውጭ መግባት እንደሚቻል እያሰብን ነው። ቪዛ ወደ ኢትዮጵያ እንደመጣ ሁሉ እኛም ወደ ሌሎቹ አለሞች መግባት የማንችልበት ነገር የለም እና አንደኛ የተማር ነው እንግዲህ የቪዛን ኤክስፐርቲዞች የቪዛን ኔትወርክ ተጠቅመን የተሻለ ፕሮዳክት ይዘን ወደ ገበያ እንደምንገባ እንድናስብ አስችሎናል። እንግዲህ ቀደም ብለው እርሰውም ጠቅሰውታል ኢትዮጵያ ኢንተርኔትን በመሰሉ መሰረታዊ አገልግሎቶችም ገና ከሚባሉ ሀገራት መካከል ናት። የፋይናንስ ሕጎቿም ጥብቅ ከሚባሉ የአፍሪካ ሀገራት መካከል መሆኗ ይጠቀሳል። ስራችሁን በምታከናውኑበት ጊዜ እነዚህ ጉዳዮች ፈተና አልሆኑባችሁም ወይ? በምንስ ሁኔታ ነው ለሽልማት ያበቃችሁን ብቃት መፍጠር የቻላችሁት? ያው እንግዲህ ልክ ነው። ኢትዮጵያም እንግዲህ የፋይናንስ ህጎቿም የኢንተርኔት ፔኔትሬሽንም ስትናይ እንግዲህ ዋን ኦፍ ዘ ሎውስት ነው። አት ዘ ሴም ታይም ደግሞ ይሄ የህብረተሰባችን ክፍል የቴክኖሎጂ ውጤትን ወይም የቴክኖሎጂን ቫሊዩ መረዳት የቻለበት ጊዜ ላይ ደርሰናል። ስለዚህ የዛሬ ሶስትና አራት አመት በፊት የነበረው ፐርሰፕሽን እና አሁን ላይ ያለው በጣም ተለውጧል። ከመንግስትም አካል ከናሽናል ባንክ ኦፍ ኢትዮጵያም አካል የዛሬ አመት ያልነበረ አዲስ ህግ ነው። እንግዲህ በብሔራዊ ባንክ በኩል ወጥቶ የፊንቴክ ካምፓኒዎችን እውቅና ሰጥቷቸው በዚህ በፋይናንስ ዘርፍ ውስጥ መግባት ይችላሉ ተብሎ ፕራይቬት ሴክተር ፍቃድ ያገኛል ብለን የምንጠብቀው የእኛ ድርጅት ነው። እሱንም ይዘናል። እንግዲህ እስከዛሬ ድረስ የነበረው ምንድን ነው? ኢትዮጵያ ውስጥ ያለውን ነባራዊ ሁኔታ በማሰብ ህብረተሰቡ በቀላሉ ሊጠቀም የሚችላቸውን ቴክኖሎጂ ውጤቶች፣ ሞባይል አፕሊኬሽኖች ይዘን ነው የመጣ ነው። እንግዲህ ይህም እዚህ አራት ዓመት ውስጥ ሰው ምን ይወዳል? ምን ይጠቀማል? ኢንተርኔት ስፒዳችን ምን ያህል ነው? ስለዚህ እነዚህ ሁሉ ነገሮች በማሰብ በቀላሉ ፈጣን ባልሆነም የኢንተርኔት ስፒድ ሊሰራ የሚችል ክፍያ ስርዓት ነው ይዘን የመጣ ነው። እንግዲህ እርስዎም እንደሚያውቁት ባለፈው አንድ ዓመት ዓለምን እያስጨነቅ የነበረው የኮቪድ-19 ቫይረስ ነበረ። በሌላ በኩል ደግሞ የቴክኖሎጂ ተቋማት ምርቶቻቸውንና አገልግሎታቸውን ለማስተዋወቅ ወይም በርካታ ሰዎች እንዲጠቀሙባቸው ለማድረግ ድሉን እንደከፈተላቸው ይነገራል። በእናንተ ተቋም ላይ የነበረው የዚህ የቫይረስ ሁኔታ የፈጠረው አዲስ ለውጥ ምንድን ነው? ጥሩ ጥያቄ ነው። እንግዲህ እኛ ገና በአዲሱ በወጣው መመሪያ መሰረት ገና ላይሰንስ ለየትኛውም ድርጅት ስላልሰጠ ገና ገበያ ውስጥ አልገባንም። ግን ባንኮች እኛ ጋር እንዲሰሩ ሄዶ ለማሳመን በጣም ይከብደን ነበረ። ያው አንተ የምንገለጽከው በኮቪድ ከመምጣቱ በፊት አመታቶች ሁሉ የፈጁብን ጊዜ ነበረ። ይሄ ቴክኖሎጂ ለባንኮች አስፈላጊ ነው፣ ተደራሽነቱን ለመጨመር፣ ድህነትን ለመቅረፍ እንዲሁም ደግሞ ይሄ ፋይናንሽል ኢንክሉዥን የሚለው ውስጥ ይሄ ህብረተሰቡን ክፍል ከዛ ውስጥ ውጭ ያለው አብሶ ገጠራማ ኢትዮጵያ ውስጥ የሚኖሩ ህብረተሰቡን ክፍል ወደዚህ ውስጥ ለመጨመር ይሄ ግዴታ ነው። እንደዚህ አይነት ቴክኖሎጂ ያስፈልጋል ብለን በምንሄድበት ጊዜ ብዙ ታማኝነት አናገኝም ነበረ። ወይም ኢትዮጵያኖች ካለውም የኢንተርኔት ፔኔትሬሽን አኳያ ሊጠቀሙት አይችሉም የሚል ተገቢ ያልሆነ አሳሰብ ነበረ። ግን አሁን ው ኮቪድ ከመጣ በኋላ ህብረተሰቡ ክፍሉ ይሄ ለምሳሌ ትራንስፖርት ፕሮጄክት ብትል ታክሲ ሄሊንጎችን መጠቀም፣ ቤቱ ቁጭ ብሎ ምግቡን ማዘዝ፣ ቤቱ ቁጭ ብሎ የውሃ የመብራት መክፈል፣ እነዚህ የመሳሰሉ ነገሮች ላይ በጣም ህብረተሰቡ ክፍሉ ቁጭ ብሎ እንዲጠቀም አድርጎታል። ይሄም ሲጠቀም ምኑን ተረዳ? ኮንቪኒየንሱን ተጠቀመ አጠቃቀሙ ተረዳ፣ ጊዜ መቆጠቡን ባንክ ሄዶ ከሚሰለው ጊዜ መቆጠቡ እንደሚችል አወቀ። ባንኮችም ደግሞ ፊውቸሩ ያለው እንደዚህ አይነት ተቋማት ላይ ነው፣ ግብያ ስርዓትን በመክፈት ለቢዝነሶች ቀላል ሲስተም እንዲጠቀሙ በማቅረብ እንዲሁም ደግሞ ከኢኮኖሚ ውጭ ያለውን ገንዘብ ወደ ፎርማል ኢኮኖሚ ወደ ባንኮች እንዲገባ የሚያደርገው እንደዚህ አይነት ስርዓት እንደሆነ በማወቃቸው ድሮ ይፈጅብን የነበረውን ለማሳመን ጊዜ አጥሮ፣ እንደውም ባንኮች እኛን ፓርትነር መኖሮቻቸው እንድንሆን አብረን እንድንሰራ እየጠየቁን ነው የምንገኘው። እና ይሄ የኮቪድ መምጣት ያው መጥፎ ጎን እንዳለ ሁሉ እንደዚህ አይነት ቴክኖሎጂዎች ደግሞ ጥሩ ጎኑም ህብረተሰቡ እንዲረዳው፣ ባንኮችም እንዲረዱት፣ መንግስትም እንዲረዳው እና እንዲያግዝ አድርጓል ብዬ አስባለሁ። የአቶ ሀብታሙ ታደሰ ጋር ያደረግነው ቆይታ ሙሉ ቅጂ በዌብሳይታችን ላይ ይገኛል እንድታዳምጡትም እንጋብዛለን። ፍቅርታ እያና ላለፉት 25 ዓመታት ባለፈለገ ሰላም የስነ ጥበብ ትምህርት ቤት ውስጥ በአካል ተምሳሌት ሞዴልነት አገልግላለች። ባለፉት 25 ዓመታት ለረጅም ሰዓታት ያክል በአንድ አይነት ቅርጽ አንድ ቦታ ላይ ብቻ አተኩራ በማየት ዕድሜዋን አሳልፋለች። የሁለት ልጆች እናት የሆነችው ፍቅርተን በመሳል በርካታ ታዋቂ ሰዓሊያን እጃቸውን አፍታተዋል። ችግረኛ እናቷን ለመርዳት ብላ የገባችበት የአካል ተምሳሌትነት ሥራም የጥበብ ፍቅር እንዲያድርባት የኋላ የኋላ ምክንያት ሆኗል። የሁለት ልጆች እናት የሆነችው የፍቅር ታያናንና በአሁኑ ሰዓት በአለ የሥነ ጥበብ ትምህርት ቤት ውስጥ የሶስተኛ ዓመት ተማሪ የሆነውን ሳሌ ክብረውም ስዩምን ያነጋገረችው የደንገረሙ ናት፣ እንደሚከተለው አሰናድቷዋለች። ታደሰ መስፍን፣ መርዕድ ታፈሰ፣ ዳዊት አበበ፣ ኤርሚያስ ቁባይ፣ ፍቅሩ ገብረ መድህንን የመሳሰሉና ሌሎች ታላላቅ ኢትዮጵያውያን ሳሊያን ያለፉበት አለ የስነ ጥበብ ትምህርት ቤት ውስጥ የጥበብ ተማሪዎች እጃቸውን ከብሩሽ የሚያዋድዱባትና ክህሎታቸውን ያዳበሩባት ሰው ናት። ፍቅር ታያና በስነ ጥበብ ትምህርት ቤት ውስጥ በአካለ ተምሳሌትነት ለ25 አመታት አገልግላለች። ስራዋን እንዲህ ትገልጸዋለች። አንድ እግር ትቆሚያች አንድ እግር ማለት ፖዛ አድርገሽ ክብደትሽን አንድ እግር ላይ አድርገሽ ለሁለት ሰዓት ለሶስት ሰዓት እዛ ትንቀሳቀስ አንገትሽም ፖዙን ይዘሽ በቃፋ ትንቀሳቀስ እይታሽም አንድ ቦታ ላይ ሆኖ ተማሪዎች እርሳስ የያዙበት ሰዓት ጀምሮ አንቺ እየነደፉ እያለ የሆነ ምናምን የለን ቀጽ ነው እንደዛ ና

ስራዋን እጅግ ወዳው እንደምትሰራው የምትናገረው ፍቅርታ አየና አዲስ አበባ መሀል አራት ኪሎ ላይ ተወልዳ ነው ያደገችው። የዛሬ ሀያ ሰባት አመት በዳግማዊ ምኒልክ ትምህርት ቤት የስምንተኛ ክፍል ተማሪ በነበረችበት ሰዓት እናቷ ከሚሰሩበት መስሪያ ቤት ተቀንሰው በመውጣታቸው ትምህርቷን ማቋረጧና ወደ ቆሎ ንግድ መግባቷንም ትናገራለች። ይሁን እንጂ የቆሎ ንግድ ስራው ቤተሰቧን ለመደጎም በቂ ባለመሆኑ ሌላ ስራ በምታፈላልግበት ሰዓት ነው ይሄንን የአካለ ተምሳሌትነት ስራ ያገኘችው። እኔ እስከ ስምንት ነው የተማርኩት። የሚገርምሽ ግን ያው የሚኒስቴር ድሮ ሁለት ብር የሚከፈል ነበረ። የሚገርምሽ የቅዳሜ ትምህርት ማጠናከሪያ ተብሎ እና እሱ እንኳን መክፈል አቅቶን በዛ ሰዓት ረሀቡን ጥሙን ልነግርሽ አልችልም። ሶስት አራት ቀን ጾም ማደር ስጡን ማለት አንወድምና በተፈጥሮ እናቴ ነው አትጠይቅምን ምንደዛ እናቴን ተቸግራብኝ፣ ተርባብኝ፣ ተጠምታብኝ አልፈለግም ብዬ ወደ አርት ስኩል አጋጣሚ ማስታወቂያ ወጥቶ ነበረ። ህጂ አየሁትና ምንድነው ስራው ምናምን አልኳቸው። ይ እነዝግበኝ ያልኩ ተመዘገብኩኝ። አጋጣሚ መምህራኖች ነበሩ። ስንት ሰዓሊ ነው ያፈራሁት። ያው ህይወቴ እስካሁን በዚህ መንገድ ላይ ነው ያለ። በሰዓት አራትና አምስት ብር ሂሳብ ዕለት ዕለት በተሰጣት አንድ ገጽታና አንድ ቦታ ላይ ቆማ ወይም ቁጭ ብላ መሳሌ የጀመረችው ፍቅርተ በያኔው ደሞዝ በወር እስከ መቶ ብር በማግኘት ቤተሰቦቿን መደጎም መቻሏን ትናገራለች። ለአመታት እጅግ ብዙ ሰዓሊያና ተማሪዎችን ከአስተማሪዎቹ እኩል አሳድጋለች ማለት ይቻላል። አሁን ላይ የሁለት ልጆች እናት የሆነችው ፍቅርተ ራሷም ጥበብ እንደጠራቻትና መሳል መጀመሯን ነው የምትናገረው።

የሚያሳሰባቸው ምን እንደሆነ ታውቂያለሽ? የሚያዩት ነው የሚያዩት ሴት መጻ ከጭንቅላታቸው ውስጥ ጭንቅላታቸው ለራሱ መልስ ይሸጣችኋል። እና ያ ያንን በቃ ና ብዙ ነገር አለ ያልተማር ነው እኛ እናንስለዋለን። ክብሮም ስዩም በአለ የስነ ጥበብ ትምህርት ቤት ውስጥ የ ሶስተኛ አመት ተማሪ ሲሆን ፍቅርታ አያና በስዕል እቃዎች ብትደገፍ የማደግ ተስፋ ያላት ናት ይላል። አሁን ሰው እየሰራቸው ያለች ነው ወደ ፖርትሬት በሚሄዱ ናቸው። ፊገረ ነገር ነው። ኒዮ ኤክስፕሬሽኒዝም የሚባል አለ። የአሳሳል ስታይል ነው እዚ አይነት ነገር ግን ደግሞ ወደ አብስትራክት የሚሄድበት ነገር አለ እና ጄን ሚሼል ባስኪያት የሚባል ጥቁር አሜሪካዊ ሰዓሊ አለ። እሱ ራሱን ያስተማረ አርቲስት ነበር እና ልክ ግን ራሱ ቢያስተምርም በጣም አንገፋ እና ወጣት ሰው ነበር። ጊዜ በአሜሪካ ላይ ማለት ነው። አሁን ከሱ ጋር በቃ ይቀራረ ይገናኛል፣ አሰራር ነው። ግን ደግሞ ትንሽ ድጋፍ ናስ ብታገኝ ደግሞ እኔ እንደማስበው መሆንም ያለበት ልዩ የማስበው ህይወቷ አርት ውስጥ የነበረችበት ህይወት በስዕል አውጥታ ለህዝብ ሀሳቧን ምትገልጽ ብዬ ነው እንግዲህ ሀሳብ ነው እየተነዘርኩለት። ትልቅ ነገር ነው፣ እሷም ታስበው በጣም ኦርጂናል ደስ የሚል ህይወት ነው። መስራት ፈልጋለሁ ስላለች ፍላጎቷን ያው አርቲስቱ ሁሉ ፍላጎቷን ተረድተው ድጋፍ እንዴት ሰራ ይህ ትልቅ ፍቅር ታያና፣ የጥበብ ስራዎቿን ለማሳደግና ለህዝብ ለመብቃት አሁንም ቢሆን ደሞዟ በቂ ባለመሆኑ የቴክኒክና የግብአት ድጋፍን ትሻለች። ለአሜሪካ ድምፅ ዘገባ ኤደን ገረመው ከዋሽንግተን ዲሲ ተቀበላ። I ain't now I home. I I ቤቱ ሞቆ አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሀብታሙ ስዩም በመስተንግዶው፣ ኤልያስ አስማረ ደግሞ በድምፅ ቅንብሩ እስካሁን ድረስ አብረናችሁ አምሽተናል። የነገ ሰው ብለን መልካም ምሽት ይሁንላችሁ። በእስልምና እምነት ተከታዮች መልካም የኢዳል ፈጥር በዓል ተክቢራል ይክሩ Got a sick net, said I'm set to the human version, yeah. Jedes that